ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። በሊባኖስ በደረሰ የፍንዳታ አደጋ ዘጠኝ ሰዎች ተገደሉ፣ በሺዎች የሚቆጠሩ ቆሰሉ። ጠቅላይ ሚኒስትር አንቶኒ አልቤኒዚ መንግሥትና የንግዱ ማኅበረሰብ ተባብረው ከሠሩ ግዙፍ ምጣኔ ሀብታዊ ለውጥ ማድረግ እንደሚቻል አመላከቱ። ስኮትላንድ የ2026 የጋራ ብልጽግና ጨዋታዎችን ልታስተናግድ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በመቶዎች የሚቆጠሩ የመልእክት መቀበያና ማስተላለፊያ ይዘው የነበሩ ግለሰቦች በነበሩባቸው የተለያዩ የሊባኖስና የተወሰኑ የሶሪያ ክፍላት ፈንድተው የሂዝቦላን ወታደራዊ ቡድን አባላት ጨምሮ ዘጠኝ ያህል ሰዎች ተገድለዋል። የሊባኖስ ባለሥልጣናት ድርጊቱ የተፈጸመው በሩቅ ርቀት የተራቀቀ ሂደት መሆኑን ጠቅሰው ለድርጊቱም ተጠያቂ የምትሆነው እስራኤል መሆኗን አመላክተዋል። አደጋውም ተከትሎ ሦስት ሺህ ያህል ሰዎች ቆስሏል። የሊባኖስ የጤና ሚኒስትር ፊራስ አቢያድ ጥቃቱ መፈጸሙን ያረጋገጡ ሲሆን አያይዘውም ከቀትር በኋላ ሦስት ሰዓት ተኩል ግድም በርካታ ቁጥር ያላቸው ቁስለኞች ወደ ሆስፒታሎች መጉረፍ ጀመሩ። ቁስለኞቹም የኮሚኒኬሽን መሣሪያዎቹን ይዘው የነበሩና ለፍንዳታ መዳረግን ተከትሎም ጉዳት የደረሰባቸው ናቸው። በወቅቱ የተለያዩ ስፍራዎች የነበሩ መሆናቸውም ግልጽ ነው ብለዋል። የእስራኤል መከላከያ ሚኒስቴር አስተያየት ለመስጠት ፈቃደኛ አልሆንም። የእስራኤል ወታደራዊ ጉዳዮች ተንታኝ የሆኑት ወይዘሮ ሳሬት ዚሃቢ ድርጊቱ በሂዝቦላ ዘንድ ውዥንብርንና ስነልቦናዊ ጉዳትን የሚፈጥር መሆኑን አመላክተዋል። በሌላም በኩል እንደ ኒውዮርክ ታይምስ ዘገባ ከሆነ የመልእክት መቀበያ ቁሶቹ ወደ ሊባኖስ የገቡት ከታይዋን ሲሆን ሊባኖስ ከመዝለቃቸውን በፊት ፈንጂ የታከለባቸው ነበሩ። ይህንኑ ሪፖርት አስመልክቶ የዩናይትድ ስቴትስ መንግሥት መረጃዎችን እንደሚያሰባስብና ድርጊቱ ከመፈጸሙ አስቀድሞ ጉዳዩን እንደማያውቅ የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር ተናግረዋል። ይህ በእንዲህ እንዳለም የተባበሩት መንግሥታት አባል አገራት የእስራኤል የፍልስጤምን ግዛቶች መቋጠር በ12 ወራቶች ውስጥ እንዲያከትም ጥሪ አቅርበዋል። በፍልስጤም ተወካዮች የቀረበውና በሌሎች አባል ሀገራት ድጋፍ የተቸረው የዓለም አቀፉ የፍትሕ ፍርድ ቤትን ከ1967 ዓ ም አንስቶ የእስራኤል የፍልስጤምን ግዛቶች በኃይል መቆጣጠር ሕጋዊ አለመሆኑን የገለጠበትን የብይን አታይ በመመርኮዝ ነው። ረቂቅ የውሳኔ አቋሙ በነገ ዕለት ለድምፅ የሚቀርብ ይሆናል። እስራኤል የአቋም መግለጫውን አለመቀበሏን የገለጠች ሲሆን አክላም ብርቱ ትችቶችን ሰንዝራለች። ጠቅላይ ሚኒስትር አንቶኒ አልቤኒዚ መንግሥትና የንግዱ ማኅበረሰብ ከስምምነት ላይ መድረስ ከቻሉ ግዙፍ ምጣኔ ሀብታዊ ማሻሻያ እውን ሊሆን እንደሚችል ገለጹ። ጠቅላይ ሚኒስትሩ ይህን የተናገሩት የአውስትሬልያ ንግድ ምክር ቤት ባዘጋጀው የራት ግብዣ ላይ ሲሆን፣ መንግሥት የንግድ አጀንዳዎችን ግብር ላይ ለማዋል ጸንቶ ያለ መሆኑን ተናግረዋል። ከጠቅላይ ሚኒስትሩ በፊት ንግግራቸውን ያሰሙት የምክር ቤቱ ዋና ሥራ አስፈጻሚ ብራን ብላክ በርካታ የኮርፖሬት መሪዎች አውስትራሊያ ወደ ምጣኔ ሀብት ብልጽግና የሚወስዳትን መንገድ የሳተች መሆኑን እንደሚያምኑ ጠቅሰዋል። አክለውም መንግሥት የመሥሪያ ቤቶች ለውጥን ግብር ላይ ካዋለ ወዲህ አሰሪዎች ሠራተኞቹን ለመቅጠር ብርቱ ጥንቃቄ የሚያደርጉ መሆኑን አመላክተዋል። ይሁንና ጠቅላይ ሚኒስትር አንቶኒ አልቤኒዚ የአውስትራሊያን ምጣኔ ሀብታዊ ብልጽግና ጉዞን በተመለከተ ተስፋቸው ከፍ ያለ መሆኑን ተናግረዋል። አያይዘውም ወርቃማው ዘመን በምጣኔ ሀብታዊ ማሻሻያ እንዲጠፋ የተወሰነበት አይደለም። ያን እውን ለማድረግ የእኛ ተግዳሮት ሆኗል። እዚያ ላይ ለመድረስ መልካም እድሉ ያለው አሁን ነው። በእኔ በኩል መንግሥትና የንግዱ ማኅበረሰብ አንዳቸው ለአንዳቸው ጥንካሬዎች አንዳቸው ለአንዳቸው ጥንካሬዎች ዕውቅናን በመቸር አንዳቸው የአንዳቸውን አተያዮች በማክበርና ለእያንዳንዳቸው እሴቶች ዋጋዎችን በመስጠት በጋራ እውን ማድረግ እንችላለን የሚል ተስፋ አለኝ ሲሉ አጸፋዊ ምላሻቸውን ሰጥተዋል። የሂፕሆፕ ኮከቡ ሾን ዲዲ አንድ የዩናይትድ ስቴትስ ፍርድ ቤት ቀርቦ በሕገ ወጥ የወሲብ ሠራተኞች ዝውውር ጥፋተኛ እንዳልሆነ አመልክቷል። በመድረክ ስሙ የፓፍ ዳዲ ወይም ዲዲ በመባል የሚጠራው የ ሃምሳ አራት ዓመቱ ኮምስ የወሲብ ፊልም ቀረጻን አክሎ ስርወ ንግዱን የሴቶችና ወንዶችን የወሲብ ሠራተኞች ዩናይትድ ስቴትስ ውስጥ በማዘዋወር እንደሆነ የሚያመለክት ክስ ተመስርቶበታል። ባለፈው ሰኞ በቁጥጥር ስር የዋለው ድምፃዊ ጥፋተኛ ሆኖ ከተገኘ የ15 ዓመታት እስር ያገኘዋል። ስኮትላንድ የ2026 የጋራ ብልጽግና ኩነትን ለማስተናገድ ፈቃደኝነቷን ገለጠች። ይሁንና ስኮትላንድ ወጪዋን ለብቻዋ የምትሸፍን ሳይሆን የአውስትሬሊያም መዋጮ ይኖርበታል። የቪክቶሪያ መንግሥት የጋራ ብልጽግናውን ኩነት ለማዘጋጀት በጅቶት ከነበረው በጀት አልፎ 6 ቢሊዮን ዶላርስ በመድረሱ እምቢታውን ገልጦ ዝግጅቱን በመሰረዙ አስተናጋጅ ሀገራት ክርት ላይ የነበረው ኩነት በስኮትላንድ ትድግና ተችሮታል። ይህንንም ከግምት ውስጥ በማስገባት የቪክቶሪያ መንግሥት ለጋራ ብልጽግና ጨዋታዎች ፌዴሬሽን ከሚከፍለው 380 ሚሊዮን ዶላር ካሳ 200 ሚሊዮኑ ለስኮትላንድ ኩነት መከወኛ በድጋሚ ይሰጣል። እንዲሁም የአውስትራሊያ የጋራ ብልጽግና ጨዋታዎች ለጸጥታ ማስጠበቂያ የሚውል አራት ነጥብ አምስት ሚሊዮን ዶላርስ ያክላል። በዚሁ ወደ ውጭ ምንዛሪ ተመናምራለን። አንድ የአውስትራሊያ ዶላር ስልሳ ሳንቲም መነዘራል። አንድ የአውስትራሊያ ዶላር ስልሳ ሰባት የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 77 ኢትዮጵያ ብር ከ48 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬልያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንባያና ስመልን። ፐርስ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 11፣ ከፍተኛ 23። አድላይድ ብራ ይሆናል። ዝቅተኛ 10፣ ከፍተኛ 17። ሜልበርን ያካፋል። ዝቅተኛ 8፣ ከፍተኛ 17። ሆበርት ያካፋል። ዝቅተኛ 10፣ ከፍተኛ 16። ካምብራ ንፋሳማና በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 6 ከፍተኛ 18። ሲድኒ በአብዛኛው ፀሐያማ ይሆኑ ይውላል። ዝቅተኛ 14 ከፍተኛ 27። ብሪስበን በአብዛኛው ፀሐያማ ይሆናል። ዝቅተኛ 13 ከፍተኛ 30። ዳርዊን በአብዛኛው ፀሐያማ ይሆኑ ይውላል። ዝቅተኛ 25 ከፍተኛ 33። አዲስ አበባ ነጎርጓዳማ ይሆናል። ዝቅተኛ 11 ከፍተኛ 22። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በሊባኖስ በደረሰ የፍንዳታ አደጋ ዘጠኝ ሰዎች ተገደሉ፣ በሺዎች የሚቆጠሩ ቆሰሉ። ጠቅላይ ሚኒስትር አንቶኒ አልበንዚ መንግሥትና የንግዱ ማኅበረሰብ ተባብረው ከሠሩ ግዙፍ ምጣኔ ሀብታዊ ለውጥ ማድረግ እንደሚቻል አመላከቱ። ስኮትላንድ የ2026 የጋራ ብልጽግና ጨዋታዎችን ልታስተናግድ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።